Tucreatz, bij Afrika. በደቡብ ምስራቃዊ ናይጄሪያ የሚገኘው የቢያፍራ ግዛት አስተዳዳሪ የነበሩት ኮሎኔል ቹኩዌሜካ ኦዱሜጉጉ ኦጁኩ ግዛቱ ከሀገሪቱ መገንጠሉን ይፋ ካደረጉ ከጥቂት ጊዜ በኋላ ሐምሌ 6 1967 ዓ ም በሀገሪቱ ከናይጄሪያ መንግስት ጦር ጋር የእርስ በርስ ጦርነት የተጀመረበት ሃምሳኛ ዓመት ከሁለት ቀናት በፊት በናይጄሪያ ታስቧል። ግዙፉ አፍሪቃዊት ሀገር ናይጄሪያ ትከፋፈል የሚለው ክርክር በአሁኑ ጊዜ በጋዜጦችና በማህበራዊ መገናኛ ዘዴዎች ተጠናክሮ እየተካሄደ ነው። የቢያፍራ ግዛት ከናይጄሪያ ተገንጥላ ነፃ መንግስት ታቋቁም የሚለውን ሀሳብ ብዙዎቹ የግዛቲቱ ነዋሪ የሆኑት የኢግቦ ጎሳ አባላት እንደገና በአእምሯቸው ማሰላሰል ይዘዋል። ለሀሳቡ ድጋፍ ለማግኘት ከሚደረገው ክርክር ጎንም ዘረኝነትን የሚያስፋፋ ጥላቻ ዘል ፕሮፓጋንዳም መካሄዱ አልቀረም። በናይጄሪያ የእርስ በርሱ ጦርነት የተጀመረው የደቡብ ምስራቃዊ ናይጄሪያ ግዛት ቢያፍራ ራስዋን በጎርጎሪዮሳዊው ግንቦት 30 1967 ዓ ም ነጻ መንግስት ብላ ካወጀች ከጥቂት ሳምንታት በኋላ ነበር ከናይጄሪያ ተገንጥላ ለሶስት ዓመታት ነጻ ሪፐብሊክ ከማቋቋሟና ከእርስ በርሱ ጦርነት በፊት በናይጄሪያ ሁለት ጊዜ መፈንቅለ መንግስት መካሄዱና ጭፍጨፋ መፈጸሙ እንዲሁም በደቡብ ምስራቅ ናይጄሪያ የሚኖረው በብዛት የኢግቦ ጎሳ አባልም በማዕከላዊው መንግስት የተገለለ ያህል እንደተሰማው ይነገራል። በናይጄሪያ ሐምሌ 6967 ዓ ም የተጀመረው የእርስ በርስ ጦርነት እስከ ጎርጎሪዮሳዊው ጥር 97 ዓ ም ድረስ የቀጠለ ሲሆን የ ሁለት ነጥብ አምስት ሚሊዮን ሰው ሕይወት አጥፍቷል። ይሁን እንጂ በሰውና በንብረት ላይ ከፍተኛ ጉዳት ስላደረሰው ስለዚሁ ሶስት ዓመታት የዘለቀውና የቢያፍራውያኑን አላማ ከግብ ያላደረሰው የእርስ በርስ ጦርነት ታሪክ በናይጄሪያ ለብዙ አስርተ ዓመታት በፍጹም አልተነሳም ነበር። ስለ ጦርነቱና ስለ መንስኤው በትምህርት ቤቶችም ሆነ በሌሎች የኑሮ ዘርፎችም በይፋ አንዳችም መረጃ አልቀረበም ነበር። የ23 ዓመቱ ሮይ ኡዴህ ኡባካም ስለ ቢያፍራ የርስ በርስ ጦርነት ታሪክ ያን ያህል የሚያውቀው ነገር እንደሌለ ይናገራል። ለመገንጠል የሞከረችው የቢያፍራ ግዛት ርዕሰ ከተማ የሆነችው የኤኑጉ ተወላጅ የሆነው ኡዴህ ኡባካ የቢያፍራ ጦርነት በናይጄሪያ የትምህርት ስርዓት ውስጥ ያን ያህል ቦታ እንዳልተሰጠው ያስታውሳል። የለም፣ በትምህርት ቤት ስለ ቢያፍራ ተነስቶም አያውቅም። ግን በአንድ ወቅት ማህበራዊ ሳይንስ ስማር በማስተማሪያው መጽሐፍ ላይ አንድ ምዕራፍ ነበር ስለ ቢያፍራ የሚናገር። ይህ ምዕራፍ ግን ቢያፍራን ባጭሩ ብቻ ነበር ያነሳው። በሁለት ወይም በሶስት ገጾች ብቻ ነበር ቢያፍራን ጠቀስ አድርጎ ያለፈው። ኡዴህ ኡባካ ስለ ቢያፍራ ያለውን እውቀቱን ያገኘው ከትምህርት ቤት ሳይሆን በህፃንነታቸው በወታደርነት ካገለገሉት አባቱ ሲሆን ስለ እርስ በርሱ ጦርነት አባቱ ያዩትን የራሳቸውን የግል ተሞክሮ አጫውተውታል። ሮይ ኡዴህ ኡባካ ስለ ቢያፍራ የርስ በርስ ጦርነት መረጃውን በጽሑፍ ከተያዙ ተጨባጭ ማስረጃዎች ሳይሆን ከግል ተሞክሮ በመነሳት ግለሰቦች ካቀረቧቸው ትረካዎች ያገኘው ትውልድ አካል ነው። የናይጄሪያ ብሔራዊ ፈተና ምክር ቤት በምህፃሩ ኔኮ ተብሎ የሚጠራው የሀገሪቱ የአንደኛና የሁለተኛ ደረጃ ትምህርት ቤት ፈተና ተቆጣጣሪ ተቋም የቀድሞ ሊቀመንበር ፓዲ ኬምዲ እንጆኩ እንደሚሉት ይኸው ገሃድ ናይጄሪያ ስላለፈው ታሪኳ በግልጽ እንዳትወያይና ተጨባጭ መረጃ እንዳታቀርብ አከላክሏታል። በመሆኑም ይህ ሊቀየር ይገባል ይላሉ ፓዲ ኬምዲንጆኩ። እያንዳንዱ ናይጄሪያዊ ሕፃን ከነፃነት እስካሁን ስላለው የሀገሩ ታሪክ ሊማር ይገባል። ትምህርቱ ስለ ቢያፍራ ብቻ መሆን የለበትም። ነፃነታችንን እንዴት እንዳገኘን ማስተማር አለብን። ስለ መፈንቅለ መንግስቱ፣ ስለ እርስ በርስ ጦርነቱና በእርስ በርሱ ጦርነቱ ስለተሳተፉትም በግልጽ መንገር ይኖርብናል። ታሪክን በትክክል አስተምረን ቢሆን ኖሮ ዛሬ ያለንበት ሁኔታ ላይ ባልተገኘን ነበር። የራስን ታሪክ አለማወቅ ወይም ሆን ተብሎ ታሪክን ላለማንሳት የተደረገው ሙከራ የናይጄሪያ መንግስት ለሶስት ዓመታት ነጻ መንግስት ካቋቋመችው ቢያፍራ ጋር ያካሄደው የእርስ በርስ ጦርነት ጥር 1970 ዓ ም ካበቃ በኋላ ስራዬ ብሎ የተከተለው ፖሊሲ ነው። በዚያን ጊዜ አሸናፊም ሆነ ተሸናፊ እንደሌለ ነበር መንግስት የገለጸው። ከጦርነቱ ፍጻሜ በኋላ ከጦርነቱ ጋር በተያያዘ ጥቂት ሰዎች ብቻ ነበሩ የታሰሩት። ለፍርድ የቀረቡም አልነበሩም ማለት ይቻላል። ስለ ጦርነቱም ሆነ በዚያን ወቅት ተፈጸመ ስለሚባል የጦር ወንጀል በአንድም ቃል አልተነሳም ነበር። በዚህ ፈንታ ከናይጄሪያ ተገንጥላ የነበረችው ቢያፍራና የኢግቦ ጎሳ የሆነው ህዝቧ እንደገና ከሀገሪቱ ጋር ካላንዳች ውይይት እንዲዋሃድ ተደርጓል። የናይጄሪያ መንግስት በዛን ጊዜ በጦርነቱ የወደመውን አካባቢ መልሶ የመገንባቱና የዕለት ተዕለቱ ኑሮ ናይጄሪያውያንን ራሱ ያቀራርባል የሚል እሳቤን ነበር ያራመደው። በደቡብ ምስራቃዊ ናይጄሪያ የሚኖረው ህዝብ ይህንኑ የናይጄሪያ መንግስት ዘዴን እስከ ዛሬ ድረስ አጥብቆ ይተቻል። የናይጄሪያ ህግ መወሰኛ ምክር ቤት ፕሬዝደንት ጽህፈት ቤት ኃላፊ ሐኬም ባባ አህመድ ግን ይኸው የመንግስቱ ዘዴ የተሳካ ነበር ይላሉ። ባባ አህመድ የናይጄሪያ መንግስት ከ50 ዓመታት በፊት የተከተለው ፖሊሲው ትክክለኛ ነው በማለት ስላለፈው ታሪክ ማንሳት እንደማያስፈልግ አመልክተዋል። ምክንያታቸውንም እንደሚከተለው አስረድተዋል። በእኔ አስተሳሰብ ናይጄሪያውያን እርቀ ሰላም አውርደዋል። ይህንንም ያደረጉት የእርስ በርሱ ጦርነት እንዳበቃ ወዲያውኑ ነው። ይሁን እንጂ በወቅቱ የሀገሪቱን አንድነት ስጋት ላይ የጣሉና ናይጄሪያውያንን እርስ በርስ ሊያጋጩ የሚችሉ ሌሎች ብዙ ጉዳዮች አሉ። ያም ቢሆን ግን ናይጄሪያውያን እርቀ ሰላም እንዴት ማውረድ እንዳለብን በሚገባ ተምረናል። እኛ ያሳለፍነውን አይነት ችግር በጣም ጥቂት ሀገራት ብቻ መቋቋም በቻሉ ነበር። የአንድ ወንጀለኛ ድርጅት አባል ናቸው በሚል ክስ ወህኒ ቤት ወርደው እየነበሩት በምህጻሩ ኢፒኦቢ የተባለው የቢያፍራ ጥንታውያን ተወላጆች ንቅናቄ መሪ ናንሚዲካኑ ከ2015 ዓ ም ወዲህ ባደረጉት ትግላቸው የቢያፍራ ጉዳይ ልዩ ትኩረት እንዲያገኝ አድርገዋል። አሁን እንደገና ቢያፍራ ነጻ መንግስት ታቋቁም የሚለው ጥያቄ እየጎላ የመጣበት ሁኔታ አሳሳቢ መሆኑን የናይጄሪያ ሕግ መወሰኛ ምክር ቤት ፕሬዝደንት ጽሕፈት ቤት ኃላፊ ባባ አህመድ ገልጸው ከዚሁ ጥያቄ በስተጀርባ ሌሎች ምክንያቶች እንዳሉ አስረድተዋል። ቢያፍራ ኢዝ ኖት ሶሉሽን ቢያፍራ ለናይጄሪያ ችግር መፍትሄ አይሆንም። ግን የቢያፍራ ጉዳይ ናይጄሪያውያን መሰረታዊ በሆኑ ለምሳሌ ድህነት፣ ምግባረ ብልሹ አስተዳደር እና የሀገሪቱ የምጣኔ ሀብት ይዞታ በተሰኙት ጉዳዮች ላይ በግልጽ መወያየት እንዳለባቸው ያሳያል። ወጣት ናይጄሪያውያን የስራ ቦታ ያስፈልጋቸዋል። ስራ እስካላቸውም ድረስ በየትኛውም የሀገሪቱ አካባቢ በምስራቅ ሰሜን፣ ወይም በምዕራቡ ቢኖሩ ግድ የላቸው ይመቻቸዋል። ይሁንና ሁሉም ናይጀሪያውያን አይደሉም እንደ ባባ አህመድ ብሩህ አመለካከት ያላቸው። ፓዲ ኬምዲ ኦጁኩ እርግጥ ይህንኑ የባባ አህመድ አመለካከት በከፊል ይጋራሉ። ግን ቀደም ሲል በተጠቀሱት ጉዳዮች ላይ ብቻ መወያየቱን በቂ ሆኑ አላገኙትም። ከዚሁ ጎን በርስ በርሱ ጦርነት ታሪክም ላይ ውይይት መደረግ አለበት ባይ ናቸው። ይህ አይነቱ ውይይት አንዱ ሌላውን ጥፋተኛ ለማድረግ ሳይሆን እንደ ፓዲ ኬምዲ ኦጁኩ አስተሳሰብ ታሪክን ለማስታወስና ካለፈው ታሪክ ትምህርት ለመቅሰም እንዲረዳ ነው። ይህ አስፈላጊ ነው። በየአመቱ የናይጄሪያ ጦር ቀን የሚባል ለሀገሪቱ ህይወታቸውን የሰዉ ወታደሮችን የምናስብበት ቀን አለ፣ ሐምሌ ስድስት ቀን። እንደ እኔ አስተሳሰብ ከዚህ አንድ እርምጃ ወደፊት በመሄድ ባለፉት አመታት በተፈጠሩ አለመግባባቶች በሚያሳዝን ሁኔታ ህይወታቸውን ያጡትን ሁሉ ማስታወስ እንችላለን። ፓዲኬምዲ እንጁኩ እንደሚሉት በጎርጎሪዮሳዊው 1960ኛዎቹ አመታት በናይጄሪያ የታዩ ብዙ አከራካሪ ጉዳዮች መልስ ሳይሰጣቸው ነው የታለፉት።